ጉጂ ዞኖች ግጭት አሰቃቂ የሰብአዊ መብቶች ረገጣ ተባብሶ መቀጠሉን የሚገልጸውን ይመለከታል። የምሽቱ አብይ ርዕስ ዘገባችን በሁለቱ የጉጂ ዞኖች ለአመታት በቀጠለው ግጭት ሳቢያ አሰቃቂ የሰብአዊ መብቶች ጥሰት እየተፈጸመ መሆኑን የገለጸው የመብቶችና የዲሞክራሲ እድገት ማዕከል በምጻሩ ካርድ ለዞኖቹ ነዋሪዎች የሰላም የፍትሕና የተጠያቂነት እርምጃዎች እንዲወሰዱ ጥሪ አቅርቧል። ገልሞ ዳዊት በዚሁ ዙሪያ ተጨማሪ ያለው በኦሮሚያ ክልል በጉጂና ምዕራብ ጉጂ ዞኖች በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች መካከል ለአመታት በቀጠለው ግጭት የዜጎች መደበኛ ህይወት መቋረጡን የገለጸው የመብቶችና የዴሞክራሲ እድገት ማዕከል በመጻሩ ካርድ በዞኖቹ ነዋሪዎች ላይ ይፈጸማሉ ባላቸው አሰቃቂ የሰብአዊ መብቶች ጥሰት ላይ ያካሄደውን ጥናታዊ ሪፖርት ከትላንት በስቲያ ቅዳሜ ይፋ አድርገዋል። ሁለቱን የጉጂ ዞኖች ጨምሮ በኦሮሚያ ምዕራባዊ ዞኖች በትግራይ፣ በአማራና በቤኒሻንጉል ጉሙዝ ክልሎች በቀጠሉ ግጭቶችና ግጭቶቹ ባስከተሏቸው ጫናዎች አዎንታዊ ለውጥ ይመጣል ብሎ እንደማያምን የገለጸው ካርድ ዘላቂ መፍትሄ ለማግኘት ሀቀኛና አሳታፊ ድርድሮች እንዲደረጉ፣ በነውጣ አዘል ግጭቶች ጉዳት የደረሰባቸው ዜጎች ፍትህ እንዲያገኙ፣ የሰብአዊ መብቶች ጥሰት ፈጻሚዎች ተጠያቂ እንዲሆኑ ለሁሉም ባለድርሻ አካላት ጥሪ አቅርበዋል። በነዋሪዎቹ ላይ ይደርሳሉ ያላቸው የሰብአዊ መብቶች ጥሰት ተገቢ ትኩረት አለማግኘታቸውን የገለጸው ማዕከሉ ሰቆቃዎቹን ለብዙኃን ለማድረስ ያስችላሉ ያላቸውን 36 የማሳያ ታሪኮች በመሰብሰብ በጥናታዊ ሪፖርቱ ይፋ ማድረጉን ዋና ዲሬክተሩ በፍቃዱ ኃይሉ ተናግረዋል። የሪፖርቱ ዓላማ ነውጥ አዘል ግጭቶች በተለይም በጉጂ ሁለት ዞኖች የንጹሃን ህይወት ላይ እያደረሱ ያሉትን ለመስማት የሚቸግር ተጽዕኖ እንደ ማሳያ በማቅረብ በሌሎችም የኢትዮጵያ አካባቢዎች ያሉ ነውጥ አዘል ግጭቶች በሙሉ በተኩስ አቁም ተቋጭተው በፖለቲካ ድርድር እንዲፈቱና ዜጎች ሰላማዊ የተረጋጋ ህይወት ማግኘት እንዲችሉ ውትወታ ለማድረግ ነው። በአፋን ኦሮሞ በአማርኛና በእንግሊዝኛ ቋንቋዎች የቀረቡት የማሳያ ታሪኮቹ በግጭት ውስጥ በገቡት በኦሮሞ ነጻነት ሰራዊትና በመንግስት የጸጥታ ኃይሎች ነዋሪዎች ላይ ከህግ ውጭ ግድያዎች የዘፈቀደና የጅምላ እስሮች፣ ጾታን መሰረት ያደረጉ ጥቃቶች፣ የንብረት ውድመት፣ አስገድዶ የመሰወርና የገንዘብ ማግኛ እገታ ድርጊቶች፣ የማሰቃየትና ኢሰብአዊ አያያዝ የመፈጸም እንዲሁም የማፈናቀል ድርጊት እንደሚፈጽሙ አትተዋል። አቶ አዶላጩ ሉቄ የጎሮዶላ ነዋሪ ናቸው። አሁንም ቀጥለዋል ባሉት ግጭት ገፈት ቅማሹ ነዋሪው መሆኑንና በችግር ላይ እንደምንገኝ ያስረዳሉ። የተጎዱ ብዙ ናቸው፣ የተፈናቀሉ ብዙ ናቸው። ነፍሰ ጡት አለ። በዚህ በግጭቱ ምክንያት ማለት ነውና፣ ኢቨን እኛው ራሱ ተገፋፍተ ነው ወደዚህ እንድንገባ ያደረግን ይሄ እንደ ግጭቶች ናቸውና ስለዚህ ያው ሪፖርቱ የተወሰነው ነገር ቀንጨብ አድርጎ የመጣ ነው እንጂ ይዛ ያለው በጣም ብዙ ችግር ነው። በጥናታዊ ሪፖርት ውስጥ በተካተተው ጾታን መሰረት ያደረገ ጥቃት ላይ የስነ ጾታ አጥኚዋ ናርዶስ ጩታ አስተያየታቸውን ለአሜሪካ ድምፅ ሰጥተዋል። ከዚህ ጥናት ተነስተን ጉዳዩን አስፍተን ስናየው ግጭት ባሉባቸው ሌሎችም አካባቢዎች ያሉት ሴቶች ተጎጂ ለመሆናቸው ማሳያ ሊሆን ይችላል። ስለዚህ ሴቶች በብዙ ተጎጂ ይሆናሉ የሚል ሀሳብ አመዝኖ ይታያል። የሥነ ጾታ አጽኚዋ ሁለቱም ተፋላሚ ኃይሎች ወደ መፍትሄ መጥተው ለነዋሪው ሰቆቃ እልባያት እንዲያበጁ ጠይቀዋል። የመብቶችና የዴሞክራሲ እድገት ማዕከል ፕሮጀክት ኃላፊ የሆኑት አለማየሁ ተሾመ ደግሞ ግጭቱ ከነዋሪው ሰቆቃ በተጨማሪ በጉጂ አሉ በተባሉት የተፈጥሮ ማዕድናት አገሪቱ እንዳትጠቀም እንቅፋት ሆነዋል ይላሉ። ገባሶሌን ኢተሚንሰም እያሰባሰብናቸው ያሉት ሰነዶች የሰብአዊ መብቶች ረገጣዎች ብዙ መሆናቸውን ያሳያሉ። አሁንም ይህ ነገር እልባት ካልተበጀለት በነዋሪዎች ላይ የሚደርሱት ግድያዎች፣ መፈናቀሎችና ሌሎችም ሰቆቃዎች ይቀጥላሉ፣ በኢኮኖሚውም ላይ ጉዳት ይደርሳል። ጉጂ በቡና ምርቱ እንዲሁም በወርቅና የተለያዩ የማዕድናት ሀብቱ ይታወቃል። ነገር ግን ይህ ግጭት በመቀጠሉ አገሪቱ ከእነዚህ ሀብቶቿ ተጠቃሚ ልትሆን አልቻለችም። ይህ መብቶችና የዴሞክራሲ እድገት ማይከል ካርድ በጥናታዊ ሪፖርቱ ባቀረበው ምክረ ሀሳብ ሁለቱም ተፋላሚ ኃይሎች በግጭት ወቅት ለሰላማዊ ነዋሪዎች ጥንቃቄ እንዲያደርጉ፣ ገለልተኛ ሲል የገለጻቸው የኢትዮጵያና የተባበሩት መንግስታት ሰብአዊ መብቶች ኮሚሽኖች በኑጣዘል ግጭቱ የደረሰውን ጉዳት እንዲመረመሩና ተጠያቂነትን እንዲያረጋግጡ፣ ሰብአዊ ድጋፍ ለሚያስፈልጋቸው እርዳታ እንዲቀርብም ጠይቀዋል። አክሎም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የቀጠለውን ነውጣት ዘልግጭትም በፖለቲካዊ ውይይት ለመቋጨት ያለ መድርድር ዳግም እንዲቀጥልም ጥሪ አቅርበዋል። የመብቶችና የዴሞክራሲ እድገት ማዕከል በጥናታዊ ሪፖርቱ ስላቀረባቸው የሰላም የፍትህና የተጠያቂነት ጥሪ ከኦሮሚያ ክልላዊ መንግስትና ከክልሉ ፍትህ ቢሮ እንዲሁም ከኦሮሞ ነጻነት ሰራዊት ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ